የእለቱ አብይ ርዕሰ የኢትዮጵያ ከፍተኛው ፍርድ ቤት በነ አቶ አንዱ አለም አራጌ ላይ ትናንት የሰጠው ብይን የሀገሪቱ ፍርድ ቤቶች አስፈጻሚውን አካል ሊቆጣጠሩ የማይችሉ መሆናቸውን ማረጋገጫ ነው ሲል አንድነት ፓርቲ ተቃውሞውን አሰማ። የተፈረደባቸው እስረኞች እንግልት ተፈጽሞባቸዋል፣ የመብት መነፈግም ደርሶባቸዋል ሲል ከሷል። መለስካቸው አምሃ የፓርቲው መግለጫ ተከታትሎ የሚከተለውን ዘግቧል። አንድነት ለዲሞክራሲና ለፍትህ ፓርቲ ዛሬ ያወጣው መግለጫ በተለያየ አቅጣጫ ሊያረጋግጥ የሚሞክረው ጉዳይ በኢትዮጵያ ፍርድ ቤቶች ወይም የፍርድ ስርዓቱ ነጻና ግለልተኛ እንዳልሆነ ነው። በርዕሱ ላይ እንደተመለከተውም የፍትህ ተቋማት ለአገዛዞች እንደ ማጥቂያ መሳሪያነት በሀገራችን መቼውንም እንዳያገለግሉ ህወሓት ኢህአዴግን በህጋዊ ትግል ከሥልጣን ማስወገድ አማራጭ የለውም ከሚል መደምደሚያ ደርሰዋል። ፍርድ ቤቶች በአስፈጻሚው አካል ተጽዕኖ ስር መሆናቸውን የሚያረጋግጠው በትናንት ሁለት በፌዴራሉ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት በእናቱ አንዷ ለማድረጌ ላይ ያስተላለፈው የፍርድ ውሳኔ መሆኑን የፓርቲው ምክትል ሊቀመንበር አቶ ግርማ ሰይፉ አብራርተዋል። በዚህ ሂደት ውስጥ የተረጋገጠው ጠቅላይ ሚኒስትር መለስ ዜናዊ በአደባባይ ወንጀለኞች ብለው የወሰኑባቸውን ተከሳሾች ወንጀለኞች ብሎ በፍርድ ቤት ማረጋገጥ ነው የሆነው። ይሄ ደግሞ ማለት አስፈጻሚውን አካል ሊቆጣጠር የሚችል የፍርድ ስርዓት የሌለን መሆኑን በቂ ማረጋገጫ ያገኘንበት ነው። በጽሁፍ የተበተነው መግለጫ እንዳመለከተው ገዥ ፓርቲ ኢህአደግ የፍትህ ተቋማትን ሰላማዊና ህጋዊ ታጋዮችን ለማጥቂያ እየተጠቀምባቸው ይገኛል። ይህንን የሚያረጋግጠው አንዱ ማስረጃ ትናንት ፍርድ ቤቱ የሰጠው ትችት ወይንም ትንታኔ ነው ሲሉ የአንድነት ፓርቲ የህዝብ ግንኙነት ኃላፊ ዶክተር ሀይሉ አርአያ ይከራከራሉ። ፍርድ ቤቱ በሰጠው ትንታኔ በአሸባሪነት የቀረበውን የአቃቤ ህግ ክስ በአረቡ ዓለም ከተደረገው ህዝባዊ እንቅስቃሴ ጋር አያይዞ ትንታኔ በመስጠት ከአቃቤ ህግ ክስ ጋር አቆራኝቶታል ይላሉ። ሰሜን አፍሪካና ና በአረቡ አገር የተካሄደው እንቅስቃሴ በሰው ህይወትና በንብረት ላይ ጉዳት ያደረሰ ደም ያፋሰሰ እንቅስቃሴ እንደነበረ ነው አክል ሲያነቡ የነበረ እኔ እንደገባኝ የዚህ አይነት ክርክር ሊቀርብ የሚችለው በአቃቤ ህጉ ነበረ። አቃቤ ህጉ የሰዎችን ወንጀል ሲተነትን ወንጀል ከሆነ ከአረቡ ሀገር የተያዘውን እንቅስቃሴ አንስቶ ያንን መደገፍ ወንጀል ነው፣ ምክንያቱም ጉዳት ያደረሰ ነው፣ በሰውየት ላይ በሰው ንብረት ላይ ደም ያፋሰሰ ነው የሚለውን ክርክር ሊያቀርብ የሚችለው አቃቤ ህጉ ነበረ። እኔ ሲነበብ እንደሰማሁት ግን በዳኛው ትንተና ነው እና ይሄ አካል ይህ ችሎት በቃ በህግ ነው የዳኝነት አካል ነው የሚባለው። ነገር ግራ ገብቶኛል በእውነት በጣም የሚያሳዝን በአቶ ግርማ ሴፉ አታይ ደግሞ ይህ ትንተና እንዴት ያለ ፖለቲካዊ አንድምታ እንዳለው እና የማስጠንቀቂያው ድምፀትና ትርጉም ምን እንደሆነ የሚያብራራ ይመስላል። ከዚህ ጋር የተረዳነው ነገር ፍርድ ቤቱን በትክክል ያረጋገጠልን ነገር ክሱ የነበረው ከአሸባሪነት ጋር እንዳልነበረ ይልቁንም በአረብ ሀገር እና በሰሜን አፍሪካ የተነሱትን የህዝብ ንቅናቄዎች ወደ ኢትዮጵያ እንዳይመጡ መከላከል እንደነበረ አረጋግጦልናል። ትንተናውም ያሳየን ይህን ነው። ስለዚህ እዚህ ሀገር ውስጥ ስለ አረብ ሀገሮች ህዝባዊ እንቅስቃሴ መወያየትና መነጋገር ወንጀል መሆኑን አረጋግጠንበታል። የፍትህ አካላት በተለይም ፍርድ ቤቶች ገለልተኛና ነጻ አይደሉም የሚለው ክስ የቆየ ክስ ቢሆንም መንግስት ይህን አይቀበልም። በተደጋጋሚ እንደሚገልጸው መንግስት ወደ ፍርድ ቤት ሄዶ አሸባሪዎች ናቸው ብሎ ክስ በሚያቀርብባቸው ሰዎች ላይ ከበቂ በላይ ማስረጃ ካጠራቀመ በኋላ ነው። ምን ነው ቢባል ከዚህ ቀደም ፍርድ ቤቶች በአቃቤ ሕግ ተከሰው የቀረቡ አሸባሪዎችን በቂ ማስረጃ የለም በሚል መንስኤ ለቋቸዋልና። የአንድነት ፓርቲ ጸሐፊ አቶ አስራት ጣሴ በበኩላቸው ግን የመንግስት አንድ አካል የሆነው የሥነ ምግባርና ጸረ ሙስና ኮሚሽን በቅርቡ ባስጠናው ጥናት እንደተረጋገጠው በሕዝቡ አመኔታ ካጡ ተቋማት መጀመሪያ ደረጃ ላይ የሚገኙት ፍርድ ቤቶች መሆናቸው ስለተረጋገጠ የመንግስት ክርክር ውድቅ ይሆናል ይላሉ። በዚሁ ጋዜጣዊ መግለጫ ላይ ይፋ እንደተደረገው ከሆነ ትናንት ፍርድ የተፈረደባቸው እስረኞች እንግልት እንደተፈጸመባቸው አቶ ግርማ ሰይፉ ለጋዜጠኞች አብራርተዋል። አንዱ አለም አያሌው ከፍርድ ቤት ሲወጣ ኩላሊቱ ላይ ተረግጦ ከፍተኛ ሕመም እየተሰማው እንደሆነ፣ ናትናይልና እስክንድር ምግብ ማስገባት እንዳልተቻለ፣ መጠየቅም እንዳልተቻለ፣ ከነበሩበት ክፍል ወጥተው ወደ ጨለማ ክፍል መዛወራቸውን ሊጠይቋቸው ሄደው የነበሩ ሰዎች አረጋግጠውልናል። አንዱ አለምን ዛሬ ቤተሰቦቹ ተረኞች ስላልሆኑ አልሄዱም። ማረጋገጥ አልቻልንም። የተለየ እጣ ይኖረዋል ብለን አናምንም። ለቪኦኤም ተመሳሳይ መረጃ ከአቶ እስክንድር ነጋና ከአቶ ናትናኤል መኮንን ቤተሰቦች ደርሶት ነበረ። የዛሬው የአንድነት መግለጫ የዓለም ሕብረተሰብንም አገዛዞ የተመሠረተበት ዋነኛ ምርኩዝ ነው ሲል አውግዞ ይህንን ተገንዝቦ የኢትዮጵያ ሕዝብ ለነፃነትና ለዲሞክራሲ የሚያደርገውን ትግል እንዲደግፍ ጥሪ አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህንን የትናንቱን የኢትዮጵያ ፍርድ ቤት በጋዜጠኛ እስክንድር ነጋ በፖለቲካው መሪው አንዱአለም አራጌና በሌሎች ሀያ ሁለት ሰዎች ላይ የሰጠውን ብይን ያወገዘው እዚያው በኢትዮጵያ የሚገኘው አንድነት ፓርቲ ብቻ ሳይሆን በውጭም ተወግዟል። በተለይ ዓለም አቀፍ የጋዜጠኞች መብቶች ተከራካሪዎችና የሰብአዊ መብቶች ተሟጋች ቡድኖች ይጠቀሳሉ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ከኮንግረሱም የሴናተር ፓትሪክ ሌሂ ቢሮም ውሳኔውን ነቅፈዋል። ሰሎሞን ክፍለ ያቀናብሮታል። የኢትዮጵያ መንግሥት ከሽብር ጋር በተያያዘ ክስ በርካታ ጋዜጠኞችንና የፖለቲካ ፓርቲ አባላትን ጨምሮ በአራቱ ሰዎች ላይ የሰጠው ብይን በጥልቅ አሳስቦኛል ብላለች ዩናይትድ ስቴትስ። ትላንት ረቡዕ የከፍተኛው ፍርድ ቤት ሦስተኛ ወንጀል ችሎት የሽብር ተግባርን በማበረታታትና በሀገር ክህደት ወንጀል ክስ ጥፋተኞች ናቸው ሲል ከፈረደባቸው መካከል ታዋቂው ጋዜጠኛ እስክንድር ነጋና የአንድነት ፓርቲው አመራር አባል አቶ አንዷልም አራጌ ይገኙበታል። በሀገሪቱ ጥብቅ የጸረ ሽብር ሕግ መሠረት ዐሥራ ስድስቱም በሌሉበት የተፈረደባቸውን ጨምሮ ሁሉም ማለት ይቻላል ሀያ አራቱም የዕድሜ ልክ እሥራት ሊጠብቃቸው ይችላል ተብሏል። ተከሳሾች በመጪው ወር ለመጨረሻ ፍርድ ሲቀርቡ ግን አቃቢያን ሕጉ ከአምስት ዓመት እስከ ዕድሜ ልክ በሚደርስ እሥራት እንዲቀጡ ሊጠይቁ እንደሚችሉ ተጠቁሟል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ቪክቶሪያ ኑላንድ ይህንኑ አስመልክተው ትላንት በሰጡት አስተያየት ይህን መሰል ፍርዶች ተቺዎች ተቃውሞን ለማፈን መጠቀሚያ ይውላል የሚሉት የኢትዮጵያ መንግሥት ጸረ ሽብር ሕግ በዓላማው ላይ ብርቱ ጥያቄዎችን ያጭራል ብለዋል። ዴሞክራቱ የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባል ፓትሪክ ሊሂም በትላንቱ ፍርድ ላይ መግለጫ አውጥተዋል። የኢትዮጵያ መንግሥት መገናኛ ብዙሃንን ለማፈን ግልጽነት የሌለው ጸረ ሽብር ሕግ መጠቀሙ በስፋትና አግባብነት ባለው ሁኔታ ተወግዟል ሲሉ ይጀምሩና በዓለም አቀፍ ሕግጋት በግልጽ ዕውቅና ባለው ሁኔታ መብቶቻቸውን በሰላማዊ መንገድ ከመጠቀም በስተቀር አንዳች ነገር ባላደረጉት በእስክንድር ነጋና በሌሎችም ጋዜጠኞች ላይ የተላለፈው ብይን የሚያሳየው የራሱን ሕዝብ የዲሞክራሲ ጥማት የሚፈራ አገዛዝን ተግባር ነው ብለዋል። ባለፉት ዓመታት ያፈጠጡ የሽብር ስጋቶችን ለመቀልበስ ባለን የጋራ ፍላጎት ምክንያት የዩናይትድ ስቴትስ አስተዳደሮች ለጠቅላይ ሚኒስትር መለስ ዜናዊ የሕጋዊነት ሽፋን ሲሰጡ ቆይተዋል። ይሁን እንጂ እርሳቸው ይህንን ግንኙነት ለግል የፖለቲካ መድረሻቸው ተጠቅመውበታል። አሁን ተቋማቱን ትችቶችን ለማፈን ጉዳይ የሚያውልን መንግሥት ከመርዳት ይልቅ እኛን ከሽብር ፈጣሪዎች የሚለዩንን እሴቶችና መርሆች ማስቀመጥ የሚገባን ጊዜ ነው ሲሉም አብራርተዋል። ሴናተር ሊሂ ከሁለት ሳምንታት በፊት በዚሁ በዩናይት ስቴትስ ምክር ቤት ሲናገሩ ኢትዮጵያና አሜሪካ ጠቃሚ የሚጋሯቸው ጥቅሞች እንዳሉ ጠቅሰው አስተዳደሩ በአውሮፓውያኑ 2013 ዓ ም በጀቱ የ350 ሚሊዮን ዶላር እርዳታ ለኢትዮጵያ መጠየቁን አውስተዋል። ሆኖም ማንኛውም ለኢትዮጵያ መንግሥት የታቀደ እርዳታ ከፕሬስ ነጻነት መከበር ጠቃሚነት በላይ ሆኖ መታየት የለበትም ብለዋል ሴናተር ፓትሪክ ሊሂ። በመጨረሻም በእስክንድር ነጋና በሌሎችም ጋዜጠኞች ላይ የደረሰው ሁሉ በኢትዮጵያ ብቻ ሳይሆን በዩናይትድ ስቴትስ ኮንግሬስ ውስጥም ጎልቶ ያስተጋባል ሲሉ አስገንዝበዋል። አምነስቲ ኢንተርናሽናል፣ ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ እና ፔን የተሰኘው ለመጻፍ ነጻነት የቆመ ማዕከልም የትላንቱን የኢትዮጵያ ፍርድ ቤት በነ ጋዜጠኛ እስክንድር ነጋና በአንድነት ፓርቲ አመራር አባል አቶ አንዱ ዓለም አራጌ ላይ ጥፋተኞች ናቸው ሲል የደረሰበትን ውሳኔ አውግዘዋል። ተከሳሾቹ መንግሥት በአሸባሪነት ከፈረጀውና ሕገ ወጥ ከሚለው ግንቦት ሰባት ፓርቲ ጋር ግንኙነት አላቸው ተብሎ ይከሰሳሉ። የኢትዮጵያ መንግሥት እንደ አውሮፓውያን ዘመን አቆጣጠር በ2009 ያጸደቀውን የጸረ ሽብር ሕግ የሚቃወሙትንና ጋዜጠኞችን ለማፈን እንደማይጠቀምበትና የታሰሩትም ከጻፉትና ከፖለቲካ አቋማቸው ጋር ምንም ግንኙነት የለውም ሲል ያስተባብላል።